Agarinya report. በሶማሌ ክልል ኦጋዴን በተደረገ ዳሰሳ 21 ቢሊዮን 336 ሚሊዮን ኪቢክ ሜትር የተፈጥሮ ጋዝ እንዳለ መረጋገጡን የማዕድን ሚኒስቴር አስታወቅም። የማዕድን ሚኒስትር ዴኤታው አቶ ሚሊዮን ማቴዎስ እንዳስታወቁት በሶማሌ ክልል ኦጋዴን አካባቢ በተደረገ ዳሰሳ 21 ቢሊዮን 336 ሚሊዮን ኪቢክ ሜትር የተፈጥሮ ጋዝ እንዳለ ተረጋግጧል ብለዋል። በአካባቢው 19 ጉድጓዶችን በመቆፈር በተደረገው ዳሰሳ የተፈጥሮ ጋዝ መገኘቱን ያረጋገጡት ሚኒስትር ዴኤታው። በክልሉ ኦጋዴን አካባቢ ያለውን ሀብት በተገቢው መልኩ ለመጠቀም በስፋት ስራዎች እየተሰሩ መሆኑንም አብራርተዋል። በአካባቢው ትልቅ ሀብት እንዳለ መረጋገጡን ያነሱት አቶ ሚሊየን በተጨማሪም በኢትዮጵያ በስድስት ቦታዎች ነዳጅና የተፈጥሮ ጋዝ ሀብት መኖሩን ተናግረዋል። ኦጋዴን፣ መቀሌ፣ መተማ፣ ደቡብ ኦሞ እንዲሁም ጋምቤላ አካባቢዎች በዋናነት ተጠቃሽ መሆናቸውን አስገንዝበዋል። ወደፊት ፍለጋው ተጠናክሮ መቀጠል ከቻለ አሁን ከተገኘው እጥፍ በላይ ማግኘት እንደሚቻል የሚጠቁሙ መረጃዎች አሉም ብለዋል ተብለዋል። እንደ አቶ ሚሊዮን ገለጻ በክልሉ የተገኘው የተፈጥሮ ጋዝ በቅርብ ዓመታት ወደ ምርት ለማስገባት ሰፋፊ ስራዎች እየተሰሩ ነው። ሌሎችም በፍለጋ ምዕራፍ ላይ ያሉትም በአጭር ጊዜ ውስጥ ውጤታማ እንዲሆኑ እየተሰራ ነው ብለዋል። የኢትዮጵያ አየር መንገድ ግሩፕ አካል የሆነው የኢትዮጵያ አቪየሽን ዩኒቨርሲቲ በአውሮፕላን አብራሪነት፣ በበረራ መስተንግዶ፣ በንግድና በአውሮፕላን ጥገና ዘርፍ ያሰለጠናቸውን 787 ተማሪዎች አስመረቀም። የኢትዮጵያ አየር መንገድ ግሩፕ ለኤስቢኤስ ራዲዮ በላከው መግለጫ እንዳስታወቀው በምረቃ ስነስርዓቱ ላይ የኢትዮጵያ አየር መንገድ ግሩፕ ኦፕሬሽን ዘርፍ ዋና ኃላፊ አቶ ረታ መላኩ፣ የኢትዮጵያ አቪየሽን ዩኒቨርሲቲ ተጠባባቂ ፕሬዚዳንት ካሴማም፣ እንደዚሁም ጥሪ የተደረገላቸው የዲፕሎማቲክ ማህበረሰብ አባላት ታድመዋል። የኢትዮጵያ አቪሽን ዩኒቨርሲቲ ተጠባባቂ ፕሬዚዳንት ካሴ ኢማም በምረቃ ስነስርዓት ወቅት ባደረጉት ንግግር እንደገለጹት የአቪሽን ዩኒቨርሲቲው በዘርፉ ብቃት ያላቸውን የሰለጠኑ የሰው ኃይል በማፍራት ረገድ ውጤታማ እየሆነ መምጣቱን ገልጸዋል። ከተለያዩ ስምንት ሀገራት የተወከሉ ሰልጣኞችም ለምርቃት መብቃታቸውን አክለዋል። በዚህም በአፍሪካ የሰለጠነ ሙያተኛን በማፍራትና በማብቃት ወደ ስራ እንዲቀላቀሉ እያደረገ እንደሚገኝም ተናግረዋል። የኢትዮጵያ አየር መንገድ ግሩፕ በየጊዜው ዓለም አቀፍ መዳረሻዎችን እያ ሰፋ የአውሮፕላን ቁጥር እየጨመረና ብቁ የሰው ኃይል እያፈራ በአፍሪካ የአቪዬሽን መስክ የመሪነት ሚናውን እየተወጣ እንደሚገኝ አየር መንገዱ መግለጫ ያመለክታል። የፐርፐዝ ብላክ ኢትዮጵያ ኩባንያ የባንክ ሂሳብ ታገደ። ኩባንያው እንደገለጸው መንግስት በአንድ ዓመት ውስጥ ሂሳቡን ሲያግድበት የአሁኑ ለሶስተኛ ጊዜ እንደሆነ በሰጠው ጋዜጣዊ መግለጫ አስታውቋል። በጋዜጣዊ መግለጫው እንደተነገረው የፐርፐስ ብላክ ኩባንያ ዋና ሥራ አስፈጻሚ አቶ ፍሳሐ ሸቱም የባንክ ሂሳብ ጭምር ታግዷል ተብሏል። ፐርፐስ ብላክ ከ20 ሺህ በላይ ባለአክሲዮኖች እና ከ1 ሺህ በላይ ቋሚ ሰራተኞች እንዳሉትና አጠቃላይ ካፒታሉም 24 ቢሊዮን ብር እንደደረሰ ገልጿል። ኩባንያው በቅርቡ ሜክሲኮ ላይ ሰማይ ጠቀስ ህንፃ ለመገንባት ከህዝብ ገንዘብ የሰበሰበ ሲሆን የመገንቢያ ቦታውን ከሸጠለት ቢጃ ኢትዮጵያ ጋር ባለመስማማታቸው የሽያጭ ውላቸው መፍረሱ ይታወሳል። ለኢትዮጵያ ንግድ ባንክ ካፒታል ማሳደጊያ ከ37 ቢሊዮን ብር በላይ ማለትም 650 ሚሊዮን ዶላር ገደማ ሊደጎም ነው። ዋዜማ ከገንዘብ ሚኒስቴር አገኘሁት ብሎ ባወጣው ዘገባ ባንኩ በአሁኑ ወቅት 43 ቢሊዮን ብር ካፒታል ያለው ሲሆን መንግስት አዲስ የሚሰጠው ገንዘብ አጠቃላይ ካፒታሉን መጠን ከ80 ቢሊዮን ብር በላይ ያሳድገዋል ብሏል። መንግስት የካፒታሉን መጠን በከፍተኛ ደረጃ ለማሳደግ ውሳኔ ያሳለፈው ባንኩ ለወደፊቱ በአገር ውስጥ ከሚሰማሩ የውጭ ባንኮች ጋር መወዳ ሊወዳደር እንዲችል የካፒታል አቅሙን ለማጠናከር ነው ተብሏል። መንግስት ለባንኩ የሚሰጠውን ገንዘብ ከዓለም ባንክ በብድር መልክ ለማግኘት እንዳቀደም ዘገባው አክሎ ገልጿል። የሚኒስትሮች ምክር ቤት የውጭ ባንኮች በተቀጥላ ቅርንጫፍ በማቋቋም ወይም ወኪል ቢሮ በመክፈት በአገሪቱ የባንክ ዘርፍ እንዲሰማሩ የሚፈቅደውን ረቂቅ አዋጅ በቅርቡ ማጽደቁ ይታወሳል። የኢትዮ ቴሌኮምን ድርሻ ለውጭ ኩባንያዎች የመሸጥ ጉዳይ ለጊዜው እንዲቆም ተወሰነ። ብሉምበርግ እንደዘገበው የኢትዮጵያ መንግስት የኩባንያውን የ10 በመቶ ድርሻ በኢትዮጵያ የመዋለ ንዋይ ገበያ ላይ ከማቅረቡ በፊት ለአገር ውስጥ ባለሀብቶች ለመሸጥ እንደወሰነ አመላክቷል። መንግስት የኢትዮ ቴሌኮምን 45 በመቶ ድርሻ ለውጭ ኩባንያዎች ለመሸጥ ባለፈው ዓመት የጨረታ ሂደት ጀምሮ የነበረ ቢሆንም ኦሬንጅ ኩባንያ ከጨረታ ሂደቱ መውጣቱን ተከትሎ በህዳር ወር ሂደቱን እንዳቆመው አይዘነጋም። መንግስት ከኩባንያው የባለቤትነት ድርሻ ለውጭ ኩባንያዎች ለመሸጥ የሚያስበው የኩባንያው 10 በመቶ ድርሻ በኢትዮጵያ መዋለ ነዋይ ገበያ ላይ ለሽያጭ ከቀረበ በኋላ ይሆናልም ተብሏል። የኢትዮጵያ መዋለ ነዋይ ገበያ በይፋ የአክሲዮን ግብይት ሽያጭ ይጀምራል ተብሎ የሚጠበቀው ከጥቅምት 2017 ዓ ም በኋላ ነው። መንግስት ካለበት የብድር ዕዳ ውስጥ 34 ከመቶ የሚሆነውን የወሰዱት የልማት ድርጅቶች ናቸው ተባለ። የመንግስት ግዥና ንብረት አስተዳደር ረቂቅ አዋጅ ውይይት ላይ እንደተገለጸው የኢትዮጵያ አጠቃላይ ብድር ዕዳ 65.77 ቢሊዮን ዶላር ሲሆን 34 ከመቶ ወይም ወደ 22.36 ቢሊዮን ዶላር የሚያህለውን ዕዳ የመንግስት የልማት ድርጅቶች ናቸው ያዙት ተብሏል። የህዝብ ተወካዮች ምክር ቤት ሰሞኑን ባደረገው 31ኛ መደበኛ ስብሰባው ላይ የፌዴራል መንግስት ግዢና ንብረት አስተዳደር ረቂቅ አዋጅ ላይ የተወያየ ሲሆን የመንግስት የልማት ድርጅቶች ግዢ ስርዓት መሻሻል እንዳለበት ተነግሯል። ኢትዮጵያ ከውጭ ሀገራት ከተበደረችው ውስጥ 29 ከመቶ የሚሆነውና ከሀገር ውስጥ ብድር ደግሞ 38 ከመቶ የሚሆነው የመንግስት የልማት ድርጅቶቹ የያዙት ነው ተብሏል። ከመንግስት የልማት ድርጅቶች ውስጥ ደግሞ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ምድር ቡር ኮርፖሬሽን ከፍተኛ ዕዳ ያለባቸው ተቋማት ናቸው ተብሏል። ኢትዮጵያ በአሁኑ ወቅት 36 በመቶ መድኃኒትና የሕክምና ቁሳቁሶችን በሀገር ውስጥ እያመረተች ነው ተባለ። የጤና ሚኒስትሯ ዶክተር መቅደስ ዳባ ለሚኒስትሮች ምክር ቤት የ2016 ዓ ም በጀት ዓመት የመቶ ቀናት የስራ አፈጻፀም ግምገማ ላይ እንደተናገሩት መድኃኒትና የሕክምና ቁሳቁሶችን በሀገር ውስጥ የማምረት አቅም ጨምሯል ብለዋል። እንደ ሚኒስትሯ ገለጻ የሀገሪቱን የጤና አገልግሎት በማዘመንና በማስፋፋት በኩል በተገኘው ውጤት የእናቶች ሕፃናትና ጨቅላ ሕፃናት የጤና አገልግሎት ለው ጣምጥቷል። የሀገሪቱን አምራች ዘርፍ ምርታማነት ለማሳደግ ባለፉት ሁለት ዓመታት ተግባራዊ የሆነው ኢትዮጵያ ታምረት ብሔራዊ እንቅስቃሴ የሀገር ውስጥ መድኃኒትና የህክምና ግብዓት ምርት ለማሳደግ ትልቅ አስተዋጽኦ ማበርከቱንም ተናግረዋል። ባለፉት መቶ ቀናት ብቻ ሁለት የፋርማሴውቲካል ኩባንያዎች በኢትዮጵያ ስራ መጀመራቸውንና መድኃኒት በማምረት ላይ መሆናቸውንም የጤና ሚኒስትሩ አስታውቋል። በመጨረሻም በእውቁ የሙዚቃ ፕሮፌሰር አሸናፊ ከበደ ስም የሙዚቃዊ ጥበባት ማዕከል ተመሰረተ። በኢትዮጵያ የመጀመሪያው የያሬድ የሙዚቃ ትምህርት ቤት መስራች እና ዳይሬክተር በነበሩት በሙዚቃ ፕሮፌሰሩ አሸናፊ ከበደ ስም የሙዚቃዊ ጥበባት ማዕከል መመስረቱን የአዲስ አበባ ዩኒቨርሲቲ ይፋ አድርጓል። በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ አይነተኛ አስተዋጽኦ ባበረከቱትና ተወዳጅ የሆነውን ባለዋሽንቱረኛን ጨምሮ ዘመናዊ ሽሬ ረቂቅ የሙዚቃ ስራዎች በቀመሩትና ባቀናበሩት ፕሮፌሰር አሸናፊ ከበደ ስም ማዕከሉ የተቋቋመው ባያሬድ የሙዚቃ ትምህርት ቤት ውስጥ ነው። ዩኒቨርሲቲው እንደገለጸው ሙዚቃዊ የጥበባት ማዕከሉ በጠቅላይ ሚኒስትር አብይ አሕመድ ተመርቆ ስራ ጀምሯል።